አሁን ወደ አዲስ አበባ እናቅና። አሉላ ጉዳያችን ጉዳያችን ሰለሞን ጉዳያችን የራሳችን ይመስላል የራሳችን ጉዳይ እንዳይመስል ፈራለሁ። የራሳችን ጉዳይ የመባሉ አንድም የአሜሪካ ድምፅ መሆኑ ሁለትም የመገናኛ ብዙኃን ባለሙያዎች ስልጠና መሆኑ በሰንበቻውን በአዲስ አበባና በአፍሪካ ቀንድ የተለያዩ አካባቢዎች አሉ የአማርኛም፣ የሶማልኛም የትግርኛም ዘጋቢዎቻችን ቪኦኤ አዲስ አበባና የአፍሪካ ቀንድን ተቆጣጥሯል ነው ተቆጣጥሯል ወጋችን ላይም ይመጣል የስልጠናውን መገባደጃ ምክንያት በማድረግ በጣም ምጥን የአፍሪካ ዲቪዥኑን ዲሬክተር አቶ ንጉሴ መንገሻንና እና ከተሳታፊዎቹ ከባልደረቦቻችን ሁለቱን በአጭሩ ማምሻው ላይ በስልክ አግኝቻለሁ መልካም ናፍቀውን ነበር እንደውም እስኪ ትንሽ እናገኛቸዋል እንስማቸው ሰላም፣ አዲስ አበባዎች። የዋሽንግተን ዲሲ ቢሮም አዲስ አበባ ሄደ ይመስላል። የአሜሪካ ድምጽ ከአዲስ አበባ ልንለው እንችላለን። የአፍሪካ ዲቪዥን ወይም ዋና ክፍል ዲሬክተር አቶ ንጉሴ መንገሻ፣ እስክንድር ፍሬው፣ አስቴር ምስጋናው ምን አገናኛችሁ እንዳንል የእስክንድር ዝግጅት ሳምንቱ መጀመሪያ ላይ ያስተዋወቀ ይመስለኛል። ዛሬ የአሜሪካ ድምጽ ለሪፖርተሮቹ የሚያቀርበውን ስልጠና አገባዶ በመጨረሻው ሰዓት ነው ያገኘኋችሁ። አቶ ንጉሴ ቀደም ብለህ ለእስክንድር እንደነገርከው ከሰላሳ ሰባት አመታት በኋላ የአገርህም ምድር መርገጥህ አንድ ነገር ነው። አሁን ደግሞ በሙያው ስልጠና የመስጠት እድል ካገኙ ጥቂት ሰዎች ውስጥ ሆነሃል። በመላው የአፍሪካ ቀንድ አካባቢ ለሚገኙት ዘጋቢዎቻችን ከስሜትህን ጀምር። ምን አይነት ስሜት ላይ ነው ያለኸው? ምን እንደምለው አላውቅም። ደስታ ነው ደስታ በደስታ ላይ በነገር ላይ እኔ ጠዋት ከንቱስቴ ነትቼ መስኮቴ ምስከፍት እና የኢትዮጵያን ፀሐይ ጨረር ሳይ ነው እንዲ ያለው ትላለሁ። እና ሁልጊዜ በደስታ እንደተሞላው ነው በመደነቅ ነው እና ረጅም ጊዜ አልም የነበረውን መኝ የነበረውን ነገር በማሜቴ በጣም ትልቅ ደስተኛ ሰው ነኝ እና በዛ ደግሞ ትልቅ ክብር ይሰማኛል፣ ትልቅ ኩራት ይሰማኛል፣ ትልቅ ደስታ ይሰማኛል። በነገር ላይ ደግሞ አሁን ልናስተምር ልናሰለጥር ያመጣ ናቸው አስራ ሶስት የሶማሌ ስትሪንገርስ ያለበት ከዛ ደግሞ አስራ አራት የሚሆኑ ከዚህ ከኢትዮጵያ ብዙዎቹ አዲስ የመለመሩ ናቸው በጣም ግሩም የሆኑ ጋዜጠኞች ሊወጣቸው የሚችሉ ብቁ ወጣት ጋዜጠኞች ናቸው እና ዛሬም አጠቃለን ያስተማር ናቸው አንደኛ ለሬዲዮ ከዚህ በፊትም እንደሚሰሩት ሁሉ ሬዲዮ ኮንቴንት ፕሮዳክሽን እንዴት አድርጎ ፕሮዱስ ማድረግ እንደሚቻል ከዛ ደግሞ ለቴሌቪዥንም እንደዚሁ፣ ከዚህም ደግሞ ለሶሻል ሚዲያ ነው እና ያቀናጀ ነው ሁሉንም ያቀናጀ ነው እንደምታወቀው። በአሁኑ ዘመን ሬዲዮ ላይ ብቻ ማትኮር የሚያዋጣም ነገር አይሆንም። ስለዚህ በዚህ ረገድ ሁሉም ስራ ተግባራቸውን ፈጽመው ከዛ ደግሞ አሳይንመንት ሰጥቷቸው ያመጡት ቪዲዮ የሚገርም ነው ታየዋለህ። ብዙ በአየር ላይ የሚሆን ነው በጣም ግሩም የሆነ ስራ ሰርተው ነው ዛሬ የተመረቁት። ሰርቲፊኬት ሰጥተናል። እኛም ደስተኞች ነን፣ እነሱም ደስተኞች ናቸው። አዲን ከአስል እሷም በኩል ስሜት ልናዱ ይችላለ። ግሩም ደስታው የሚገባ ይመስላል። አቶ ንጉሴ እስክንድር እና አስቴር፣ ምን አይነት ስሜት አደረባችሁ? አስቴር፣ ምን አይነት ስልጠና ነበረ? የአሜሪካ ድምጽ የአማርኛውን ክፍል ከተቀላቀልሽ አጭር ጊዜ ነው። ሆኖም ይሄን ለየት ያለ አጋጣሚ ከተካፈሉ ዘጋቢዎቻችን ጋር ተቀላቅለሻል። እንዴት ነበረ ስልጠናው? አመሰግናለሁ አሉላ። እንግዲህ በዚህ የአምስት ቀን ቆይታዊ በጣም ብዙ ነገሮችን ነው በህይወቴ ውስጥ የተማርኳቸው። ሶስት ትልልቅ ነገሮችን በህይወቴ በዚህ ስልጠና ላይ አግኝቻለሁ። የመጀመሪያው ቀደም ብለህ እንደገለጽከው አንጋፋው ጋዜጠኛ ንጉሴ መንገሻ፣ እንዲሁም ደግሞ ስዝታ በላቸው እነርሱ ላይ የመሳሰሉ በጣም ታዋቂ ጋዜጠኞች ትልቅ ልምድ መውሰድ የህይወት ተሞክሯቸው ማካፈል ለእኔ በጣም ትልቅ አጋጣሚ ነው በየትኛውም ታሪክ አጋጣሚ ላገኘው የማልችል ነገር ነው። ሁለተኛው ደግሞ የእርስ በርስ ትውውቅ ነው። የምስራቅ አፍሪካ ጋዜጠኞች ነው በዚህ ስልጠና ላይ የተጠሩት። ሶማሊያ፣ ከኤርትራ፣ ከኬንያ እንዲሁም ከኢትዮጵያ ከተለያዩ ክልሎች የተውጣጡ አዳዲስና ነበር ጋዜጠኞች ተካተዋል እኔንም ጨምሮም እና ከእነርሱ ጋር እርስ በርስ በመተዋወቅ የመማማራን መድረክ ነው የነበረው ነው። በጣም ደስ የሚል ነው። ከዛ ውጭ ደግሞ ሶስተኛ ነገር ያሱ ከስልጠና ያገኘሁት ነገር አሁን ዘመኑ የደረሰበትን ቴክኖሎጂ ተጠቅመን የአድማጭና ተመልካቾቻችንን ለማርካት መስራት እንዳለብን መስራት እንዳለብን አቅጣጫ ስላለ ማለት ነው። እንግዲህ እንደሚታወቀው የአሜሪካ ድምጽ ሬዲዮ ለረዥም ጊዜ የሚታወቀው በሬዲዮ ነው። አሁን ግን ከዘመኑ ጋር አብሮ ለመሄድ ሊያስችል የሚችል ዌብሳይት አለ፣ በማህበራዊ ሚዲያ የሚተላለፉ አሉና በዛ ደግሞ የሚከታተሉልን አድማጭና ተመልካቾቻችንን ሲያስችልን ሊያስደስት የሚችል ስራን መስራት ሊያስችለን የሚችል የቴክኖሎጂ በተግባር የተደገፈ የቴክኖሎጂ ስልጠና ስለተሰጠ እኔ እንግዲህ በሕይወቴ በጣም ትልቅ ነገር ነው ያገኘሁበትና እጅግ በጣም ደስ ብሎኛል። እስክንድር ከዘገባ ወደ ተጠያቂነት የተሸጋገርክ ይመስላል። ከአማርኛው ክፍል ጋር ዘም ያለ ጊዜ ከቆዩት ሁሉም ጋዜጠኛ ነው፣ ጠያቂ ነበር። ጠያቂዎች ሆ ስትመጣም፣ እንጠይቀሃለን። አንተ ብዙ የምትነግረን የልምድ ሁኔታዎች ይኖራሉ። እስክንድር፣ አቶ ንጉሴ ጋር ስትነጋገር ታነሳ ነበረ የነበረውን ስሜት ቀረብ አድርገ ለማየት የፈለክ ይመስላል። የእሱን የመጀመሪያ ከረጅም ጊዜ በኋላ ወደ ኢትዮጵያ ጉዞ ስልጠናው ለአንተ ምን የተለየ ስሜት ይፈጠረል? የነበሩትን ሁኔታዎችስ እንዴት ትገልጻቸዋለ? እንግዲህ አሉላ ሀያ ሰባት የአሜሪካ ድምፅ ሪፖርተሮች በአዲስ አበባ ከወራት በፊት የሚታሰብ አልነበረም። እውነት ለመናገር ብርሃነ በርሄ ከአስመራ አዲስ አበባ መጥተዋል፣ ገልሞ ዳዊት ከናይሮቢ፣ በርከት ያሉ ከሶማሊያ መጥተዋል። ከጅቡቲም የመጣለ ከምንም በላይ ደግሞ አቶ ንጉሴ መንገሻ በሬዲዮ ስሙ ጌታውን ታምራት እንግዲህ ከሰላሳ ሰባት ዓመት በኋላ አዲስ አበባ መጥቷል። እንደው ይፋ ከሆነ ስልጠና ውጭ እንኳን አብረው ብትሆን ብዙ የምትማርበት ታላቅ ጋዜጠኛ ነው አቶ ንጉሴ። እና የእኔን ስሜት ብቻ አይደለም የማጋራህ እዚህ ላይ። በነገራችን ላይ አሉላ፣ እዚህ ያሉ የምስራቅ አፍሪካ ወይም ከሶማሊያ የመጡት በተለይ አለቃችን እያሉ ሲጠሩት፣ እንደውም እሱ አይ እኔ አለቃ አትበሉ፣ ቦስ ይሉታል በእንግሊዝኛ፣ እና አለቃ አይደለሁም፣ ባልደረባችሁ ነኝ፣ ጋዜጠኛ ነኝ እና በዛ መንገድ አትግለጹኝ ይል ነበር እና ስሜታቸውን ከፊታቸው ላይ ማንበብ ትችላለህ። እንደዚህ አይነት ከፍተኛ ተሞክሮ ያለው ከፍተኛ ልምድ ያካበተ ጠርቶ የሚያሳየ ያስመሰከረ አንጋፋ ጋዜጠኛ እንግዲህ ለስልጠና አብሮህ ሲሆን ምን ያህል ልትማር እንደምትችል መገመት አያዳገትም እና ይሄ እንግዲህ ከብዙ ከበርካታ ዓመታት በኋላ እውን የሆነ ነገር ነው። ብዙ ነገርም ያሳያል፦ የኢትዮጵያ ሁኔታ መቀየሩን፣ የአካባቢው ሁኔታ መቀየሩን እንግዲህ የአሜሪካ ድምፅ ሬዲዮ ከአስመራ አስመራ ያለውን ሪፖርተሩን አዲስ አበባ አምጥቶ ማሰልጠኑ ከሶማሊያ ተከታይ ኢትዮጵያ ውስጥ መጥተው መሰልጠናቸው ኢትዮጵያ ውስጥ ያሉትንም ጨምሮ ሀያ ሰባት ሪፖርተሮቹን በአዲስ አበባ ሰብስበው ስልጠና መስጠት መቻሉበት በራሱ የሚነግርህ ነገር ከፍተኛ ነው እና ይሄ ብዙ እንድምታዎች ያሉት ነው። በአጠቃላይ አሉላ፣ ከብዙ አቅጣጫዎች እናገርለት ልታወራለት የምትችል ነገር ነው እና አቶ ንጉሴ መካከላችን በመገኘቱ ወይም ቀደም ሲል ስናዳምጠው በኖር ነው፣ ስሙ ጌታውን ታምራት በመካከላችን በመገኘቱም እኛም ሌሎቹም ከጎረቤት ሀገራት የመጡ ጋዜጠኞች በጣም ደስተኞች ናቸው። አሉ አንድ ጨምር በነገር ላይ ትልቁ ነገር ድሊል ለእኔ በጣም ትልቅ ደስታ የሰጠኝ ስራ ህይወቴ ውስጥ ከነዚህ ወጣት ከጥጋር ያሳለፍኩት የአንድ ሳምንት ነው እና ደግሞ እንደምታውቀው ኢትዮጵያ አዲስ የሽግግር ዘመን ውስጥ ነው ያለችው እና ብዙ ለውጥ ተጠርጓል። እስካሁንም በዚህ ባጭር ጊዜ ውስጥ ብዙ ለውጥ ወደፊትም ይጠበቃል። እዛ ውስጥ እነዚህ ጋዜጠኞች ያለባቸው ሚና ነው ዋናው ነገር አትኩሮ ነው ያዝነው፣ እና ዋናው ነገር ሀቅ ላይ የተመረኮዘ ሚዛናዊ የሆነ ፋክት ቤዝ በባላንስ ፌር ሪፖርቲንግ የምንለውን በደንብ አድርገው የተገነዘቡ ይመስለኛል። ከዛ በተረፈ ደግሞ ይሄ ብሬክ ኒውዝ ሰበር ወሬ ነው የምትሉት እሱ ላይ ብቻ ማትኮር ሳይሆን ለህዝቡ ህሊና ውስጥ የሚገባ የህዝቡን ህይወት የሚመለከት በጤናውም ሊሆን ይችላል የህዝቡን ግጭት የማያመጣ ሲሆን መቀራረብን መራራቅን ሳይሆን መቀራረብን ግጭትን ሳይሆን ሰላምን ሊያመጣ የሚችሉ ፕሮግራሞችን ፕሮዲስ እንዲያደርጉ ነው ዋናው ነገር የደረገው እና በዚህ ላይ ጥልቅ የሆነ ውይይት አድርገናል ጥልቅ የሚሆነ ስነት አለ ወደፊት በዚህ ሀገር ዴሞክራሲያዊ ተቋማቸው መመስረት በሚደረገው ጥረት ውስጥ ሚና ይኖራቸዋል እንደ ጋዜጠኝ እና በዚህ ረገድ በጣም ጥሩ ስምምነት አለ። ጥሩ ውጤት ነው የምጠብቀው በአጭር ጊዜ። በበኩሌ የመጨረሻውን ጥያቄን ጀምረሃል አቶ ንጉሴ። የተለየ የፖለቲካ ሁኔታ፣ የተለየ የመገናኛ ብዙኃንም ይዞታ ጠባይም ጭምር የተቀየረበት እንደመሆኑ ውድድሩም የተጋጋለ እንዲሆን ይጠበቃል። በአገር ውስጥ ቀደም ሲሉ የነበሩ መገናኛ ብዙኃን በተለየ ሁኔታ ይሰራሉ፣ አዳዲሶች ይመጣሉ በዚያ ውድድር ውስጥ የአሜሪካ ድምጽ ራዲዮ የአማርኛው ክፍል ከጽንሱ ጀምሮ ከሺህ ዘጠኝ መቶ ሰማንያ ሁለት ጀምሮ እንደነበረ ሰው ለዚያ ውድድር የአሜሪካ ድምጽ የተዘጋጀበትን ሁኔታ ወይም የሚዘጋጅበትን እንዴት ትገልጸዋለህ? ጥሩ ጥያቄ ነው። በነገር ላይ አንዳንድ ጊዜ ጊዜ ሲኖረኝ ከዚያ አካባቢ የሚሰራጭቱን በግል የሚዲያ አውትሌትም ሆነ በመንግስት ሳይት፣ በነገር ላይ እኛም ፖሊስ የምናደርገው ፕሮግራም አይነት ከፍ ካላደረግ ነው ከስራዎች የሚያደርጉን ይመስለኛል። ያ ደስ ነው የሚለው ውድድር በጣም ጥሩ ነገር ነው። ህዝብ ከተለያየ የዜና ምንጭ ከዜና አውታር የተለያየ ወሬ ማግኘቱ እና ትክክለኛ ሆነ ሐቅ ላይ የተመሰረተ ደግሞ ሊያወያይ የሚችል ሊያራብሽና ሊያጣላ ሳይሆን ሊያወያይ የሚችል ፕሮግራም ማግኘቱ በጣም ጠቃሚ ነው፣ እና በዚህ ረገድ የአሜሪካ ድምጽ ራዲዮ ጣቢያ ብዙ ይጠበቅበታል። በነገር ላይ ይህንን ስልጠና ስናስብና ስናቅድ ከዚሁ አንጻር ነው። ከፍ ያለ ውድድር ስለሚጠበቅ የዛ ውድድር አካል ለመሆን ነው፣ ይህን ወጪ ያደረግ ነው። ከዚህ በተረፈ ደግሞ አሁን ትልቁ ምኞቴ በቅርቡ አንድ የሪፖርቲንግ ሴንተር እዚህ አዲስ አበባ ውስጥ ይከፈታል ብዬ አስባለሁ። እንዲሁም የተወሰኑ ቦታዎች ቀንቼ ነው የሚሄደው። እሱ በቅርቡ ይከወናል ብዬ ነው የማስበው። በሌላ በኩል ደግሞ ማን ያውቃል ትዌንቲ ፎር ሰቨን አራት ሰዓት የቀኑ ሰባት ቀን በሳምንት ፕሮግራም ሊኖር ይችላል እዚህ ከተማ ውስጥ ወሰን አሜሪካ በመላ አፍሪካ ውስጥ ናይሮቢ፣ ዳካር፣ ኦጋዶጉ፣ ናይጄሪያ ሁሉ ተስፋ ገብተናል ስራ ሁሳ ሁለት በሚሆኑ ዋና ዋና ከተሞች የዚህ አይነት ፕሮግራም አሰራጫ አውታል አላለሁ። አዲስ አበባ ደግሞ የአዲስ አበባ የኢትዮጵያም ከተማ ብቻ አይደለችም፣ የአፍሪካም ዋና ከተማ ነች። ስለዚህ ይህን እድል ወደፊት እንደሚከፈት ተስፋ አረጋለሁ። እዚህ በማረገው የአንድ ሳምንት ቆይታዬ ኢትዮጵያ መንግስት ባለስልጣናት ጋር የማወራበት ጊዜ የማነሳው ይሆናል በነገር ላይ በዚህ የሚመጣው ሳምንት እስክንድር ባዘጋጀው መሰረት ከዚህ አካባቢ ካሉ የዜና አውታሮች ብልም ሆነ ከመንግስት ፕሮግራም አቅራቢዎች ጋር በኤምባሲው ክልል ውይይት አካሄዳለ ኮንቨርሴሽን ውዝ ጆርናሊስት በሚል ርዕስ። ከዛ ደግሞ አንድ ቀን ደግሞ አዲስ አበባ ዩኒቨርሲቲ ህጅ እንደዚሁ ለበያጥኞች ትምህርት ቤት እንዲሁ ንግግር እናደርጋለን፣ ዝግጅት እናቀርባለን። በዛም ነገር ብዙ ግል የተከፈተልን ይመስለኛል፣ በዚህ አካባቢ ከሚገኙት የሚዲያ አውትቶች ጋር ቅርብ ግንኙነት ለማድረግ መልካም። እንግዲህ ስትመጣ የቀረውን እናገኛለን። ውድድሩ ገና ድሮ የጀመረ ይመስላል፣ ዝግጅቱም እንዲሁ። እስክንድርና አስቴርም በየበኩላችሁ ለዚያ ውድድርና ሩጫ የተዘጋጃችሁ ይመስለኛል። አቶ ንጉሴ መንገሻ የአሜሪካ ድምጽ ራዲዮ የአፍሪካ ዲቪዥን ዲሬክተር። እስክንደር ፍሬው እና አስቴር ምስጋናው ባልደረቦቼ፣ ሁላችንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት።